ለአካለ መጠን ያልደረሱ የ17 የ15 እንዲሁም የ10 ዓመት ታዳጊ ህጻናት ናቸው በቅርቡ በአንድ የጭነት መኪና ውስጥ ተደብቀው የተገኙት። የከባድ መኪናው አሽከርካሪ ቤንዚን ለመቅዳት ቤንዚን ማዲያ ቆሞ ሳለ ነው ድንገት መኪና ውስጥ ተደብቀው ያገኛቸው። ህጻናቱ እንደተናገሩት የመጡት ከአፍጋኒስታን ሲሆን በቀጣይ ወደ ጀርመን አሊያም ወደ ቤልጅየም የሚሄድ ይፈልጋሉ። እነዚህ ያለ ወላጅ የተሰደዱት ሶስት ህጻናት ከበርካታ ተሰዳጅ ህጻናት መካከል ጥቂቶቹ ናቸው። በአውሮፓ ህብረት ኮሚሽን የህግ ጉዳዮች ዋና ተጠሪ ቬራ ዩሮቫ እንደተናገሩት በጎርጎሮሳውያኑ 2015 ዓ ም መቶ ሺህ ታዳጊ ህጻናት ያለምንም ወላጅና ተከታይ ወደ አውሮፓ ተሰደዋል። ወደ አውሮፓ ከሚሰደዱ አራት ተገን ጠያቂዎች መካከል አንዱ ታዳጊ ህፃን አሊያም ወጣት ነው። ከነዚህ ታዳጊዎች መካከል ደግሞ ገሚሱ ያለምንም ተከታይና ወላጅ የሚመጡ ናቸው። በሀገራቸው በችግርና ጦርነት ሰበብ አእምሯቸው በጭንቀት የተበረዘው እነዚህ ወደ አውሮፓ የተሰደዱት ታዳጊ ልጆች አውሮፓ ከገቡ በኋላ ለብቻቸው እንዳይጉላሉና ተጨማሪ ጭንቀት ውስጥ እንዳይገቡ የአውሮፓ ህብረት አባለ ሀገራት አንድ ነገር ሊያደርጉ ይገባል እንደሚሉ ቬራ ዩሮቫ ተናግረዋል። ከዚህ በተጨማሪም ሌሎች ችግሮችም አሉ። ህጻናትና ወጣቶች ለወንጀል ድርጊቶች በቀላሉ ተጋላጭ ናቸው። የአውሮጳ ፖሊስ ቢሮ ዩሮፖል እንዳስታወቀው በአውሮጳ ቢያንስ አስር ሺ ለአካለ መጠን ያልደረሱ ታዳጊ ህጻናት የደረሱበት አይታወቅም፣ ጠፍተዋል። ከጠፉት ህጻናት መካከል አብዛኞቹ ደግሞ ተገኝተዋል። እንደ ብዙዎቹ ግምት ከሆነ ህጻናቱ የወንጀል ድርጊት በሚፈጽሙ ሰዎች ብዝበዛ ተካሂዶባቸዋል ። አንዳንድ ውስጥ አዋቂዎች እንደተናገሩት እነዚህ ያለ ወላጅ አሊያም ያለ ተከታይ ወደ አውሮፓ የተሰደዱት ህጻናት እጽን ከአንድ ቦታ ወደ ሌላ ለማዛወር አሊያም እጽን ለመነገድ ለሌሎች ይሰራሉ። ህጻናቱ ይህንን የሚሰሩት ብዙ ገንዘብ ከፍለው ወደ አውሮፓ ለላኳቸው ቤት ዘመዶች ገንዘቡን መመለስ ስላለባቸው ነው። ከዚህ ሌላ ትውልድ ሀገራቸው የሚገኙትን ወላጆቻቸውን፣ ወንድም እህቶቻቸውን ገንዘብ በመላክ መርዳት የሚፈልጉ አሉ። የአውሮጳ ህብረት የህግ ጉዳዮች ተጠሪ ቬራ ዩሮቫ እንደገለጹት የአውሮጳ ህብረት አባል ሀገራት ለእነዚህ ህጻናት ስደተኞች ምግብና መጠለያን ብቻ ሳይሆን ወደፊት አስተማማኝ ቦታ ላይ እንዲደርሱ ድጋፍ ሊሰጡ ይገባል። ህጻናቱ ለወደፊት አስተማማኝ ህይወት የሚቀይሱበት መንገድ ከሌላቸው ትውልዱ ይጠፋል። የጠፋው ስደተኛ ህፃን ትውልድ ሲባል ቋንቋን በትክክል መናገር ሳይችሉ ጥሩ ስልጠናና ትምህርትን ሳይወስዱ የቀሩ ታዳጊ ህጻናት በማህበረሰብ ውስጥ ተዋህዶ ለመኖር አይችሉም። ይህ ደግሞ ምናልባት ወደ ወንጀለኝነት መንገድ የሚያመራ ተግባር ላይ ሊጥላቸው ይችላል። በዚህም ይላሉ ቬራ ይሮቫ፣ የአውሮፓ ህብረት አባል ሀገራት ለታዳጊ ህጻናቱ ድጋፍ ከሰጡ የነገን ችግር ዛሬ ቀረፉ ማለት ይሆናል።